ከማህበረሰብ ለማህበረሰብ ሰላም ፈለቀ ተገኝ ቀደም ባለው የግለ ህይወት ትረካዋ እንደምን ከእድገት ቀይዋ በቅሎ ቤት ተነስታ ከወላጆቿና ታናሽ ወንድሟ ጋር ሆና ለሀገረ ኬንያ ስደት እንደተዳረገችና ወደ አውስትሬልያም ከነ ቤተሰባዋ እንደ ዘለቀች አውግታለች። አውስትሬልያ የቸረቻትን ትሩፋቶችና የደቀነችባትንም ተግዳሮቶች አሰናስላ ነቅሳለች። ቀጣይ ትረካዋን የምትጀምረው የወደፊት ትልሞቿን በማመላከት ነው። ከወጥኖቿ ውስጥ አንዱ ጉልህ ስፍራ ይዞ ያለው ከሕክምናው ዓለም ወደ አውስትራሊያ ፌዴራል ምክር ቤት አባልነት የመሸጋገር እሳቤ ነው። ለእሳቤዋ አስባብ የሆናትን ጉዳዮች አንስታ እንዲህ ታወጋለች። በሙያዬ በሜዲካል ፊልድም ሆኜ ሳየው የተጎዳውን ህዝብ በራሳችን ላይ በራሴም ላይ ብዙ ነገር አየሁኝ እና አሁን ይሄ ኮሚኒቲ ፕላትፎርም የሰጠኝ ኦፖርቹኒቲ ለራሴ ሪሰርች እንዳረግ ችግሩ የት ነው? እንዴት ነው? በተለያየ መንገድ ያው እንግዲህ ኬስ ባኬስ ሁሉም የራሱ እንትን አለው ስሜትና እንዴት አድርጎ አድሬስ እንዲደረግ እንደሚፈልግ የራሱ ታሪክ አለው እና አሁን በዚህ ሳስብ ያው እንግዲህ አሁንም ብዙዎቻችን እዚህ ተለያይተናል እና አዘንኩኝ። እንደ ድሮ ያው አማራም ቢሆን ኤርትራዊም ቢሆን የትግራይም ቢሆን ኦሮሞም ቢሆን በተለያየ ብሔር እዚህ ድሮ ብዙ ፍቅር ነበረን፣ አንድ ነበርን እና ከብዙ ጓደኞቻችን ጋር የነበሩት ሁላችንም መለያየት ጀመረ እና በጣም አሳዘነኝ። እና አሁን እንዴት ነው ይሄን ሁሉ እንደዚህ ደክሜ ባይ ኤንድ ኦፍ ደይ የሆነም ጉድለት አለ አልኩኝ እና አሁን እዚህ ኤሌክሽን ሲመጣ ፌዴራል ኤሌክሽን የነበረው እና እሱን ኦፖርቹኒቲ ለመጠቀም ፈለኩኝ። አሁን በቃ መንገድን መቀየር አለብኝ አልኩኝ። ለምን እኔ በአባቴም ኢትዮጵያዊ ሆኜ በእናቴም ኤርትራዊ ሆኜ ከማንም ጋር ከተለያየ ብሄር ማበሳጨት አልፈልግም። እምነትም ቢሆን እኔ ሁሉን ሰው ማከብር ነኝ። በፈለገው ሃይማኖት ቢሆን፣ እምነት ቢሆን፣ ምንም ቢሆን ብቻ ፍቅርና ክብር እስካለን ድረስ እኔ ከሌላው መማር ከቻልኩኝ፣ ሌላው ከእኔ መማር ከቻለ እሱ ነው ዋናው ለወጣቱ ብለን ስናስብ ለዚህ ጀኔሬሽን ብለን መጀመሪያ እና ላለፈውን አብረን እየዳንን አብረን እያደግን አስተሳሰባችንን እየቀየርን ነው መሄድ ያለብን እና ሲቆይ ደግሞ አሁን አልኩኝ፣ እዚህ እኛ ኦልሞስት ወደ ሀያ ዓመት አድርገናል። ብዙ ሰው ስለ ምርጫ አቴንሽን አይሰጠውም። ማን ነው የኛ ኦኬ ፎር ኤግዛምፕል እንበል በካውንስል ደረጃ በያለንበት ሳብር ወይም ሎኬሽን የኛ ካውንስል ሜምበሮች ማን ናቸው? ምንድነው ሬፕሬዜንት የሚያደረጉት? አንድ ሁለት፣ ደግሞ በሎከል ሎካል ሜምበራችን ማን ናቸው? በተለያየ የፖለቲካል ፓርቲ ያው ሁሉም የራሳችን ሬፕሬዘንቲቲቮች አሉኛ እኔ በበኩሌ አሁን አውስትራሊያን ላይ በፓርቲ ላይ ነው ያለሁት እና እነሱ በጣም ብዙ የእኛን መብት ብዙ መብት ሰጥተውናል። ፓርቲሲፔት እንድናደረግ፣ ኢንቮልቭድ እንድንሆን በፖሊሲ ሜኪንግ ይሆን በኦርጋናይዜሽን ኦፍ አፍሪካን ኮሚኒቲ ሆነን በተለያየ ቦታ ባለንበት እንድንሳተፍ ብዙ ነገር ፈቅደውልናል። እናም ለዛውም አሁን አንድ ጥቁር ያለው የሚባል ከሳውት ሱዳን ነች። ሆነርል አየዎች ወት ማኮት ነው የምትባለው እና እሷ ኢትዮጵያ ነው የተወለደችው ከሞድሊንግ ኢንዱስትሪ እና ያው አካውንታንት ነው የነበረችው እና ያው ዳይቨርሲቲ እና ማልቲካልቸራል በጣም ያስፈልጋል አሁን እሷን እዛ ላይ ፖዚሽን ላይ በመስጠታቸው እና እሷን እንትን በማለት ለሁላችንም ሆፕ ነው የሰጠው እና እና እሷም ስንገናኝ ያው እነሱ ናቸው ኮሚሽን ያደረጉን ንቲ ማለት ነው እነሱ ኮሚሽን አርገው ነው ዳይሬክተር ኦፍ ፐብሊክ ሪሌሽንስ። እሷም የዛን ጊዜ የተናገረችው ወደ ፖለቲካ አለም መሄዷን እና አሁን ይሄን ሁሉ እያሰብኩኝ እየተማርኩኝ ሪቪው እያረኩኝ እንዴት ነው ቆይ፣ ይሄ አልሰራም። ኦኬ፣ የሀገር ሲቹዌሽን እንደዚህ ላይ ነው ያለው፣ እኛም እዚህ ላይ እንደዚህ ነው ያለ ነው ግን ምንም ለውጥ የለም የትም አንሄድም። ጉዞ ብቻ ነው ግን ኤንድ ዴስቲኔሽናችን የት ነው ያለው? ሁላችንም በያለንበት እንጮሃለን፣ እናለቅሳለን ግን ማንም የሚሰማን ጉዞን ብንጓዝ ይሻላል ነው የሚለው እሱ አሁን በዚህ ፌደራል ኤሌክሽን ፒሪየድ ወጣሁኝ። ያው እያንኳኳን የተለያዩ ሰዎች በስፔሲፊክ ሜምበር አሁን እኔ ለዶክተር አን አሊ ለእሷ ነበር። እሷ ሜምበር ኦፍ ካውን የነበረችው በወስተን አውስትሬሊያ እና ለእሷ ቮለንቲርስ ሲደረግ በተለያየ ቤት ውስጥ እያንኳኳን እንኳኳን እናነጋግራለን፣ ህዝቡን ያለው ችግር ምንድን ነው? አሁን ምንድን ነው መንግስት እንዲያውቅ የምትፈልጉት? ምን አይነት ፖሊሲዎች እንቀይር እና እሱን እያደረኩኝ ብዙ ነገር ተማርኩ። ይሄ የኛ ኮሚኒቲ ኢንቮልቭ መሆን አለበት። ፓርቲስፔት ለማድረግ ከመጀመሪያውኑ ማወቅ አለብን የኛ ሬፕሬዘንቴቲቮች ማን እንደሆኑ እነሱንስ እንዴት ብለን ነው የምንረዳቸው። ግን ቻሪቲ ሲያስፈልገን ወይም ፕሮጀክት ካለ እንደዛ እያልን የኛ ብቻ የሚያስፈልገን ሲኖር አይደለም መውጣት ያለብን ብዬ እሱን ጀርኒ ሶሻል ሚዲያ ላይ ዶር ኖኪንግ ይባላል እና ካምፔን ላይ ደግሞ ኦን ቡዝ በኤሌክሽን ቀን ላይ ነበርኩኝ። ብዙ ነገር ላይ ተሳተፍኩኝ። ከመንግስቶች ጋርም ተገናኘሁኝ። ትልቅ ካምፔን ፕላትፎርም ላይ ኢንቫይት ተደረግኩኝ። እና ይሄን ሁሉ ለማስተማሪያ ያህል ብዬ ጀርኒ ይሄ ጀርኒ ትሬድ ማለት ነው፣ ያደረኩትን በፎቶ በሄድኩበት ሚቲንጎች፣ ኢቨንቶች፣ ያንን ኮሚኒቲ ኢንቮልቭ ለማድረግ ሀው ቱ ቮት፣ በተለይ ለማን ነው ቮት የምታደረጉት? ኢዳዝ ማተር ዩ ኖ፣ አሁን በሰው ሁሉ በፈለገው በፖለቲካል ፓርቲ መምረጥ ይቻላል። እሱ ችግር የለውም። ግን ለምንድን ነው ቮት የምናደርገው? የእኛ ሬፕሬዘንቴሽን ምንድን ነው? ማን ናቸው? እንዴት ነው ቮት የሚደረገው? እና ይሄንን እየተጓዝኩኝ ሳይ ብዙ ድክመት አየሁኝ። ከማልቲካልቸራል ኮሚኒቲ ማለት ነው ይሄ ኢትዮጵያዊ፣ ኤርትራዊ፣ አፍሪካን ምናምን ሳይሆን ብዙ ሰው ጉድለት አለው በኤሌክሽን ፔሪየድ ላይ ምን ማድረግ እንዳለበት እንዴትስ መሳተፍ እንደሚችል። እና ይህን እየሄድኩኝ ያው እየቀጠልኩኝ ሳይ ብዙ ሰው የኔን ኢንቮልቭመንት በጣም አፕሪሺዬት አደረገው። እና ያንን ለማስተማሪያ ብዬ እዚህ ቮት ማድረግ ይቻላል፣ ይሄ ፖለቲካል ፓርቲ ለዚህ ነው ሌበር ፓርቲ እንትን ይሄንን ፕሮቫይድ የሚያደርገው ለነዚህ ቮት አድርጉ እያልኩኝ ሲምፕል የሆነ በሶሻል ሚዲያ ላይ ኤዱኬት ማድረግ ጀመርኩኝ። እና ብዙ ሰው ፕራይቬት ሜሴጅ አድርገኝ ለዛም ኢንቮልቭ መሆን እንደሚፈልጉ እና ያው እኔ አጭር አድርገዋለው እንጂ ለፖለቲካ እንትን ለማለት ያው እግዚአብሔር ከፈቀደ እሱም ይባርክልንና ለሰው ሬፕሬዘንቴቲቭ ሆኜ ብዙ ነገር አለ አድሬስ ማደ ማድረግ ያለበት በተለይ በማልቲካልቸር ኮሚኒቲ በአበሾች ዳያስፖራ ሆነን በማይግራንት ስንታችን በስንት ያሳለፍን ህዝብ ነን እና ቁጭ ብለን ኮምፕሌን ማድረግ አንችልም። ራሳችን ተነስተን ኢንቮልቭ መሆን አለብን። ፓርቲስፔት ማድረግ አለብን። ሌላውን መረዳት አለብን። ብዙ ሪሶርስስ ፋሲሊቲስ አለ እና ይሄን ጉዞ ተጠቅሜ ሌላውንም ኢንቮልቭ እንድናደርግ እና በተለይ በሌላ ስቴት ላይም ባለው ፓርቲስፔት እያደረግን ራሳችንን ኢንካሬጅ እናርግ፣ ሰፖርት እናርግ ደግሞ ብዙ ኦፖርቹኒቲ ያለ መንግስት እኛ ራሳችን ካልሄድን እኛ ጋር ሊመጣ አይችልም እና በሱ ብዙ ኦፖርቹኒቲ በር ከፈተልኝ። አሁን ደግሞ በኢንተርናሽናል ሪሌሽንስ እና አፌርስ እዚህ ብቻ አድገን ሳይሆን ሀገር ማሳደግ አለብን። በተለይ ኔልሰን ማንዴላ በዚህ ነው ብዙ ብዙ ነገር የደከመው። በራሳችን ፒስ ያስፈልገናል። ዳያስፖራ ማይግራንት ሆነን ራሳችንን መርዳት ያስፈልጋል። ሁላችንም በያለንበት ተለያይተን እንዴት ነው የምናድገው? ስንት ታሪክ ተደገመ ተደገመ። ግን ያው ታሪኩ አንድ ነው። እኔ እራሴ አሁን በዚህ እድሜ ምንም ለውጥ አላየሁም። እና እስቲ እንዴት ነው ይሄንን ለውጥ ማምጣት የምችለው? ይህንን ጉዞ ጀመርኩኝ ሌላውንም ሞቲቬት ኢንካሬጅ ለማድረግ ብዬ ነው ይሄንን ጉዞ ጀመርኩት እና እዚያው እግዚአብሔር ከፈቀደ ዋናው ሌላውን ኢንስፓየር ለማድረግ ነው። ሆፕ እንዳለ አንዘን እና በቃ እስኪ ብዬ ጥሩ ሪስፖንስ እንትን አለ። ከብዙ መንግስቶች ጋር ነው እንትን የተሳተፍኩት እና ብዙ በር ከፍቷል እና ይሄንን ኦፖርቹኒቲ መናገር የምፈልገው አብረን እንሁን በፍቅርም ቢሆን እንረዳዳ እንከባበር። ለዛውም በአንድ ድንትን ላይ ካልተስማማን ምንም ችግር የለውም፣ ግን ፍቅርና ክብሩ ነው ጉዞው። በሳቤ ነው ያለው። ወደ ግብር ለመቀየር ሌሎች ብዙ ሂደቶች ይኖራሉ። በፓርቲ ውስጥ የውክልና ምርጫን ማግኘት፣ ከዛም ደግሞ ምርጫ ተወዳድሮ ማሸነፍ አለ። በየትኛው አቅጣጫ ለመሄድ ነው? በህዝብ ተወካዮች ምክር ቤት ወይስ በህግ መወሰኛ ምክር ቤት፣ በሴኔት ለመወዳደር ነው የሚቀጥለው ኢሌክሽን ላይ፣ ከዛሬ ሶስት ዓመት ላይ የዚ አይነት እሳቤ አለሽ? እንግዲህ አሁን ባየሁት እንትን አ ያም ሀሳብ አለኝ እና እኔ ያው በተለይ በፖሊሲ ሜኪንግ እና ፖሊሲ ቼንጅዝ ነው ስፔሻላይዝ ማድረግ የምፈልገው በእኛ ህብረተሰብ ማለት ነው። ፌዴራል እንትን ነው የማስበው ሴኔትም ሲት ፖዚሽን ኢናፍ ቮት አግኝቼ እዛ ከደረስኩኝ እኔ ብቻ ሳይሆን ሌላውንም በያለንበት ስቴት ኢንካሬጅ እና ሞቲቬት እንዲሆን እፈልጋለሁ። የኛ ህዝብ ብዙ የተማረ ህዝብ እንዳለ አውቃለሁ። በያለንበት በተለያየ ዌስት አውስትራሊያን ብቻ ሳይሆን ኒውዚላንድም ቢሆን ሲድኒ፣ ሜልበርን፣ ሳውት አውስትራሊያ አድላይድ፣ ኩዌንስላንድ ብዙ አበሾች አሉ። በአውስትራሊያ ብቻ ሳይሆን በያለንበት አሜሪካን ቢሆን ካናዳን ቢሆን እኔ የምለው ኢንቮልቭድ ካልሆንን ቼንጅ አይመጣም። ቼንጅ የሚመጣው ራሳችን ከደከምን እዛ ቦታ ለመገኘት እና መረዳዳት አለብን። አንድ ሰው እንዴት ነው እንዴት ልርዳሽ ምን የሚያስፈልጋለ ብለን እንጂ ይሄ የቅናት መንፈስ ወይም ኮምፐቲሽን እንደዛ ካልን የትም አንሄድም። እኛ እዚህ ሆንን፣ በዳያስፖራ እዚህ ካልተቀየርን አገራችን ሊያድግ አይችልም። አገርንም ለመርዳት አንችልም። እና የኔ የፖለቲካ ጉዞ ኦብጀክቲቬ እዚህ ያለውን መጀመሪያ መንግስት የእኛን ጉዞ አንደርስታንድ እንዲያደርግ እንዲያደረግ የምሳተፈው አሁን ካልቸራል አፕሮፕሪየት ፖሊሲ የሚባል አለ። የአሁን እኛን አንደርስታንድ ለማድረግ እኛን ኢንቮልቭ ማድረግ አለባቸው እነዚህ ፖሊሲ ሜኪንግ ላይ እና ሕዝቡ እንዲሳተፍ እፈልጋለሁ። መንግስት ራሱ እኛ እንድንሳተፍ ይፈልጋል እና እንደዚህ ቦታ ላይ ካልተሳተፍን ምንም ቼንጅ አይመጣም፣ ለውጥ አይመጣም። እዚህ ለውጥ ካላመጣን እዚህ ካላደግን እኛ ወንድሜ እህቴ ምን ያስፈልጋል፣ እንዴት ነው የምንረዳዳው ብለን ካልጀመርን በምንም ተአምር አናድግም፣ የትም አንሄድም እና በዚህ ፖለቲካ ዓለማ ጊያቤጤፍ ከፈቀደ ሁሉንም ካሳመረ ለሁሉም ለእኔም ብቻ ሳይሆን ሽን ፖሊሲዎች ብዙ መቀየር ያለባቸው ነገር ያስፈልጋል ብዬ አምናለው። በስራም በትምህርትም ብዙ የተማረ ህዝብ ነው ኢትዮጵያ ወጥቶ ውጭ ሀገር ያለው እና እነዚህ ትምህርቶች እንዴት ነው ሬኮግናይዝ መሆን የሚችሉት? እና ትራንዚሽን ራሱ ስኮለርሽፕ ፕሮግራም፣ ኤክስቼንጅ ፕሮግራሞች በጤንነትም ቢሆን በጤና ኤጁኬሽን ደግሞ በጣም ያስፈልጋል። ሌላውም በተማር በራሱ ሙያ ባለው እኛም ለማዳመጥ እና ለመማር አይምሯችን መቀየር ያስፈልጋል ብዬ አምናለሁ። እኔም ያው ከፓርቲው ጋር ተነጋግሬ ይሄንን ጀርኒ ለመቀጠል እና ለሌላውም ኢንስፓየር አድርጌ ሰውም በያለበት እንዲሳተፍ ነው የምፈልገው እና ይሄ ጉዞ የኔም ቢሆን ለሁላችንም ነው ብዬ ነው የምለው። መልካም። ክሊኒካል ነርስ ሰላም ፈለቀ ተገኝ፣ መጪው ሕይወት ጉዞሽ ለስኬት እንዲበቃ፣ ያሰብሽው እውን እንዲሆን ምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይባርክልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።